ሰላም ጤና ስጥልኝ፣ የተከበራችሁ ተመልካቾቻችን። የእሮብ ምሽት ጥር 24 2015 ዓ.ም የጋቢና ቪኦኤ መሰናዳው ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምሯል። ለምሽቱ የያዝናቸውን መሰናዳዎች ስናስታወቃችሁ፣ አንድ የጋምቤላ ሕፃን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነባው። ይሄ ለእኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጪ ነበረ። ምክንያቱም ይህ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም። በአኛ ቋንቋ መጽሐፍ የጻፈው ጄኮብ ነው የሰማችሁት። በምሽቱ እንግዳችን ነው። በሌላ በኩል ደግሞ የፊልም ባለሙያ አቤል መካሻን የምሽቱ እንግዳችን አድርገዋል። እነኚህና ሌሎች መሰናዶች የተካተቱበትን የምሽቱን መርሃ ግብር እየመራው ኤደን ገረመው አብሬያችሁ እቆያለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውንልናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ቀዳሚ መሰናደው እንሻገር። መቀመጫውን በዩናይትድ ስቴትስ ሲያትል ያደረገው ና በተለያዩ ቋንቋዎች የተጻፉ ከ300 ሺ በላይ መጽሀፍትን ለኢትዮጵያ ህጻናት የሚያደርሰው ኦፕን ሃርት ቢግ ድሪምስ ወይም ደግሞ ሰፊ ልብ ትልቅ ህልም የተሰኘው ፕሮጀክት አሁን ደግሞ ለመጀመሪያ ጊዜ በአኛዋ ቋንቋ የተጻፉ መጽሀፍትን አሳትሞ ጋምቤላ ለሚገኙ ትምህርት ቤቶች አከፋፍሏል። ከድርጅቱ ጋር በመሆን የህጻናቱን መጽሀፍት የተረጎመው ና በጋምቤላ የሚነገሩ አፈ ታሪኮችን በድሃ አኛ ቋንቋ የጻፈው የሚሶታ ግዛት ውስጥ ነዋሪ ሆነው። ና እና በኒሮ ሳይንስ የተመረቀው ጄኮፕ ኦሞድ ነው። ስመኝሽ የቆየ ጄኮፕ ና የሰፊ ልብ ትልቅ ህልም ፕሮጀክት መስራቾችን አነጋግራ ተከታዩን አሰናብታለች። በምዕራብ ኢትዮጵያ ከአዲስ አበባ 519 ኪሎ ሜትር ርቀት ላይ በምትገኘው ጋምቤላ ክልል ተወልዶ ያደገው ጄኮብ ኦሞድ በልጅነቱ በመንግስት ትምህርት ከሚሰጠው መጽሐፍት ውጪ ሌላ የህጻናት መጽሐፍ አንብቦ አያቅም። በተለይ በሱ ዕድሜ ያሉ ህጻናት ያፍ መፍቻቸው በሆነውና ድሃኟዋ በመባል የሚጠራው የአኟ ቋንቋ የተጻፈ የህጻናት መጽሐፍት ጭራሽ አልነበረም። እኔ ሳድግ በአኝዋቅ ቋንቋ የተጻፈ መጽሐፍ የነበረው መጽሐፍ ቅዱስ ብቻ ነበረ። በዋናነት አዲስ ኪዳንና የተወሰነ የብሉይ ኪዳን ክፍል። ያ ብቻ ነው ወደአኝዋቅ ቋንቋ የተተረጎመ። አባቴ ሰባኪ ስለነበረ እኛ ቤት ብዙ የማቴዎስ ማርቆስ፣ ሉቃስና ዮሐንስ መጽሐፎች ነበሩ። ከቤተሰቤ ጋር አንድ ላይ እናነብ ነበረ። ስለዚህ በአፍ መፍቻ ቋንቋ የተጻፈ መጽሐፍ የነበረኝ መጽሐፍ ቅዱስ ብቻ ነው። ጄኮብ ለመጀመሪያ ጊዜ ከትምህርት መማሪያው ውጭ የሆኑ የሕፃናት መጽሐፍትን ያነበበው የስምንተኛ ክፍል ተማሪ ሆኖ ወደ አዲስ አበባ ሲመጣ ነው። አስረኛ ክፍል ሲደርስ ደግሞ ወደ አሜሪካ ሄደ። ቤተ መጽሐፍቱ ጋምቤላ ከነበረው የበለጠ ነበረ። እናም ብዙ መጽሐፍት አለው። በፈለግን ጊዜ ሄደን የምናነባቸው የተለያዩ መጽሐፍት አሉ በዋናው የመማሪያ መጽሐፍታችን ላይ የማናገኘውን ወደ ቤተ መጽሐፍት ሂደን ማንበብ እንችላለን። ይሄ ጋምቤላ ከነበረው ጋር በጣም የተለየ ነው። በኒውሮ ሳይንስ የተመረቀው ጄኮብ ከስድስት ዓመታት የአሜሪካ ቆይታ በኋላ ወደ ጋምቤላ ሲመለስ የተማረበት ትምህርት ቤት የተማረባቸው ክፍሎቹም ሆኑ የመማሪያ ቁሳቁሶች ሳይቀየሩ እንዳለ ሲያገኛቸው የሆነ ነገር ማድረግ እንዳለበት አሰበ። ኦፕን ሀርት ቢግ ድሪምስ ወይም ሰፊ ልብ ትልቅ ህልም ከተሰኘው ፕሮጀክት ጋር በመ ተባበርም የመጀመሪያዎቹን በአኙዋ ቋንቋ የተጻፉ የህፃናት መጽሐፎች ማሳተም ቻለ። መጽሐፍቶቹን ስትመለከቻቸው ከጽሁፎች የበለጠ ብዙ ስዕሎች አሉት። እኔ ልጅ እያለሁ እንደነዚህ አይነት መጽሐፎች አልነበሩኝም። ስለዚህ እኔ ብዙ ነገር ነው ያጣሁት። እነዚህን መጽሐፍት ስታያቸው ግን ብዙ የሚስቡ ስዕሎችና ጥቂት ጽሑፎች ነው ያሏቸው። ያም ነው በዚህ ሥራ ውስጥ እንድሳተፍና ከእኔ በኋላ የሚያድጉ ልጆች እኔ የገጠመኝ አይነት ችግር እንዳይገጥማቸው ለማድረግ ያነሳሳኝ በአሜሪካዊቷ ኤልኖር አንጀሊተስ እና ከኢትዮጵያ በማደጎ የወሰደቻት ልጇ ሊየላ አንጀሊተስ የተቋቋመው ሰፊ ልብ ትልቅ ህልም ፕሮጀክት የኢትዮጵያ ሕጻናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያንጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ ከ350 በላይ መጽሐፍትን አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛን ጨምሮ በሰባት የኢትዮጵያ ቋንቋዎች አሳትሟል። አሁን ደግሞ የሲኗ ቋንቋ ሲጻፍ የመጀመሪያ የሆነውን መጽሐፍ 150 ኮፒ ያሳትሞ ጋምቤላ ለሚገኙ 60 ትምህርት ቤቶች ማከፋፈሉን ኤልኖርት ገልጻለች። ከሶስት የተለያዩ አካላት አስተያየቶች ደርሰውናል። አንደኛው ከጋምቤላ ያልሆኑ ኢትዮጵያውያን በኢትዮጵያ ስላለው የተለያየ ባህልና በውስጡ ስላለው ማንነት ስላስተማራችሁን እናመሰግናለን ብለውናል። ምክንያቱም ስለ አኙዋ ቋንቋ ስለ ማህበረሰቡ ባህሉ የሚያውቁ ሰዎች በጣም ጥቂት ናቸው። ሁለተኛው ደግሞ በጋምቤላ ያሉ ሰዎች ይህ እንዴት ታሪካዊ እንደሆነ ይነግሩናል። በጄኮብ በጣም ኮርተዋል። በአሜሪካ ቢኖሩም ለትውልድ አካባቢያቸው እየሰጡ በመሆናቸው ኮርተዋል። ሦስተኛው ከትምህርት ቤቶችና ከአስተማሪዎቹም አስተያየት እየደረሰን ነው። እነሱም ለመጀመሪያ ጊዜ በቋንቋቸው የተጻፈ የህፃናት መጽሐፍ በማግኘታቸው እናም ደግሞ በመጽሐፍ ውስጥም ራሳቸውን የሚመስሉ ሰዎች ተስለው በማየታቸው ደስ ብሏቸዋል። ኤልኖርና ሌይላ ከበጎ ፈቃደኛ ጸሐፍት ጋር በመሆን የሚያዘጋጇቸው መጽሐፍት በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ሲሆን አላማው የኢትዮጵያን ባህልና ብዝሀነት በህጻናቱ ታሪኮች አማካኝነት ማሳወቅ መሆኑን ኤልኖር ትገልጻለች። የእኛ our አላማ ከመላው ኢትዮጵያ የሚገኙ ህጻናት ሀገራቸው ውስጥ ስላሉት ባህሎቻቸውና ቋንቋቸው እርስ በርስ እንዲማማሩ ማድረግ ነው። ልክ እንደ ጄኮብ መጽሐፍ ይህ ከጋምቤላ የተገኘ ናይል ፐርች ስለተሰኘው አሳ የሚያወራ መጽሐፍ ነው እያለን በየመጽሐፉ ጀርባ ታሪኮቹ ከየት እንደመጡ እንጽፋለን። በዚህ መልኩ በኢትዮጵያ እያንዳንዱ ክፍል የሚኖሩ ህጻናት ስለሚኖሩበት ባህል ወይም ወይም ደግሞ ስለሌላው በሀገራቸው የሚገኝ ባህል እንዲማሩ የሚያስችል አጋጣሚ ይፈጠርላቸዋል። ኤልኖራ ክላ፣ ይህ አይነቱ የመጽሐፍ ፕሮጀክት እውን ሊሆን የሚችለው እንደ ጄኮብ ባሉ በጎ ፈቃደኛ ጸሐፍት መሆኑን ትገልጻለች። ጄኮብ መጀመሪያም ቋንቋውን፣ ባህሉን በተለይም በውጭ ለተወለዱ ሕጻናት ጠብቆ የማቆየት አላማ ነበረው። ወደ ጋምቤላም በየአመቱ ይሄዳል። እንደ እሱ ያሉ መሪዎች ደግሞ እንደኛ አይነት ድጋፍ የሚያደርግላቸው ፕሮጀክቶች ይፈልጋሉ። እኛ መጽሐፎቹ አሉ፣ እሱ ደግሞ ቋንቋውና አላማው ነበረው። ከሶስት ዓመቷ ጀምሮ የራሷን ታሪኮች በመጻፍና ፕሮጀክቱን በማስተዋወቅ የምትሳተፈው የ14 ዓመቷ ሌይላም ለመጀመሪያ ጊዜ ስለ ጋምቤላ ቋንቋና ታሪክ መማርና ማወቅ በመቻሏ የተሰማትን ደስታ እንዲ እንዲትገልጻለች። ስለ ጋምቤላ ባህልና ስለ ህዝቡ መማር በጣም ያስደሰተኝ፣ በሚኒሶታ ከሚኖረው የጋምቤላ ማህበረሰብ ጋር ስገናኝ እኔም ትንሽ ቋንቋውን ለመናገር ሞክሬ ነበር። ደስ ይል ነበር። ስለ ናይል ፐርች የተጻፈውንም የጋምቤላን ታሪክ በጣም ነው የወደድኩት። ውስጤ የቀረ ታሪክ ነው። ሌላ በተለይ በአኙዋ ቋንቋ የተጻፉት መጽሐፎች ታትመው ጋምቤላ ለሚገኙ ህጻናት ሲደርሱ የተሰማት ስሜት ልዩ ነበር ትላለች። ሌሎችም የኢትዮጵያ ህጻናት መጽሐፍት እንዲያገኙ፣ በኢትዮጵያ ውስጥ ያሉ ህጻናት እኔ አሁን ያለኝ የመማር እድል እንዲኖራቸው የበለጠ መስራት እንዳለብን እንዲሰማኝ አድርጎኛል። በሰፊ ልብ ትልቅ ህልም ፕሮጀክት የሚታተሙት መጽሐፍት ወደ አኙዋ ቋንቋ እንዲተረጉሙ ትልቁን ሚና የተጫወተው በሚኖሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈው ና ኢትዮጵያ ውስጥ ጋምቤላ ተወልዶ ያደገው ኦባላ ኦባላ ነው። እናቴ፣ አባቴ አብዛኞቹ አጎቶቼ ትምህርት ቤት አልሄዱም። ምክንያቱም የምኖርባት ትንሽ መንደር ነበረች። እስከ አራተኛ ክፍል ትምህርት ለማግኘት ጋምቤላ ከተማ መሄድ ነበረብን። ከዚያ እስከ ስድስት ከፍ አደረኩት። በራሳችን ቋንቋ መጽሐፍ ማግኘት ግን የማይታሰብ ነው። ኦባላ የመጀመሪያው የአኝዋክ መጽሐፍ ታትሞ መውጣቱ በጋምቤላ ብቻ ሳይሆን በየትኛውም ዓለም ላሉ ቋንቋውን መጠበቅ ለሚፈልጉ ሰዎች ትልቅ ትርጉም እንዳለው ይገልጻል። ይሄ ልዩ ትርጉም አለው ምክንያቱም እኔ እራሴ ቋንቋው ማንበብና መጽሐፍ የተማርኩበት ነው። ልጄ የአሁኑ መጽሐፍቶቹን አንስታ ከኔ ጋር ታነባለች። አብረን ስናነብ እጅግ በጣም ትደሰታለች፣ ምክንያቱም መጽሐፉ ውስጥ ራሷን ታያለች። እኔ ኢትዮጵያዊ ነኝ፣ በመጽሐፉ ደግሞ እኔን የሚመስል ሰው ያለው ያለውን አንድ የጋምቤላ ሕጻን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነበው። ይሄ ለእኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጪ ነበረ። ምክንያቱም ይሄ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም። ከሰፊ ልብ ትልቅ ህልም ፕሮጀክት ጋር በመሆን ጄኮብ ሌሎች ተጨማሪ 25 መጽሐፎችን በአኟ ቋንቋ እየጻፈ ሲሆን ከኦባላ ጋር በመሆን በሌሎች ኖዌርና ኮሞን የመሳሰሉ ጋምቤላ ውስጥ የሚነገሩ ቋንቋዎችም መጽሐፍትን ለማዘጋጀት እየሰሩ ነው። ፕሮጀክቱ በዓመቱ መጨረሻ አንድ ሚሊየን መጽሐፍትን በመላው ኢትዮጵያ የማሰራጨት ዓላማ አለው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናደው ነው። የአዲሱ ትውልድ ድምጽ መሰናደው እለት እለት ከሁለት ሰዓት ተኩል ከምሽቱ ሁለት ሰዓት ሰዓት እስከ ሁለት ሰዓት ተኩል የሚተላለፍ ነው። አስከትለን ደግሞ የምናቀርብላችሁ ከፊልም ባለሙያ አቤል ጋር ያደረግነው ቆይታ ነው። አቤል የፈጠራ ነጻነት የታከለባቸውና ከተለምዶ ወጥ ያሉ ጠያቂ ፊልሞችን እየሰራ የሚገኝ ወጣት ነው። ከዚህ ባለሙያ ጋር ያደረኩት ቆይታ ቀጥሎ በጣም ነው የማመሰግነው። ስላገኘው ደስ ብሎኛል። እስኪ እራስን አስተዋውቅልኝ። አቤል ማን ነው? አቤል ያው ፊልም ሰሪ ነው። ፊልም ሰሪ ስል ያው በብዙ ሙያዎች ውስጥ ያለ ፊልም ዳይሬክተር ነው፣ ስክሪፕት ራይተርም ነው፣ ሲኒማቶግራፈርም ነው፣ ኤዲተርም ነው። ነገር ግን በዋናነት ግን በትኩረት አድርጎ እየሰራ ያለው ፊልም ዳይሬክቲንግ እና ስክሪፕት ራይቲንግ ላይ ብል ሞር ይገልጸዋል ብዬ አስባለሁ። እሺ፣ ወደ ፊልም ስራው እንዴት ነው የመጣኸው? እስቲ ጥቂት ወደ ፊልም ለገባ የቻልኩት በዚህ መልኩ ነው የምትልበትን ወቅት አስታውስልኝ። ከዛ በፊት ምንድነው ከልጅነት የጀምሮ የአርቲስቲክ ፍላጎት ነበረኝ። አርቲስቲክ ፍላጎት ነበረኝ ስል ግን የሆነ አርት ነገር ውስጥ ትሳተፋለህ የሚል ነገር አልነበረኝም። ነገር ግን በአንድ አጋጣሚ ቴሌቪዥን ላይ የፊልም አሰራር አየሁኝ ማለት ነው ሜኒንግ ብላክ ፊልም እንዴት ነው የተሰራው የሚለውን አየሁኝ እና ይቼ እዛ ላይ ቢሃይንድ ዘ ሲን ምናምን አየውኝና ተገረምኩኝ። ምንድን ነው የገረመኝ ነገር፣ በዛ ሰዓት እኔ ድሮ የነበረኝ ፊልም ይሰራል ብዬ የነበረኝ ፐርሴፕሽን ህንፃ ሲፈርስ ወይ ሲፈነዳ ምናምን በቃ ሪሊ ሄደው ህንፃውን የሚያፈርሱትና የሚያፈነዱት ነበር። እና በአጋጣሚ ቲቪ ላይ ሳይ የሆነ በኮምፒውተር ምናምን እንደዚህ አድርገው የሆነ አረንጓዴ ጨርቅ፣ ግሪን ስክሪን ያው አላቅም። ያኔ ግን ምናምን ሳይ እንዲህ እንደዚህ አድርገው ነው የሚፎግሩ ምናምን አይነት ነገር ተሰማኝ እና በጣም ኢንተረስት አደረብኝ ማለት ነው። እንግዲህ እስካሁን ከሰራሃቸው ፊልሞች በዳይሬክቲንግ ሊሆን ይችላል በጽሁፍ ሊሆን ይችላል፣ ብዙ ፊልሞች ላይ ተሳትፈሃል እና እስካሁን ጎልተው ዋና ዋና ናቸው የምትላቸውን ጥቂቶቹን ጥቀስልኝ እና በምን መልክ የምንነጻ ፊልሞችና ስራዎች ላይ እንድትሳተፍክም አብረን አያይዘ ነገረኝ። እንደ ቢሃይንድ ዘ ሲል በአብዛኛው የሰሯቸው ስራዎች ምንድነው የሚባለው ወይ ኤዲቲንግ ላይ ነው ወይ በቃ ወይ ስክሪፕት ግምገማ ምናምን ይባላል ወይ እዛ ላይ ነው። ሌሎቹ ግን በተረፉ ግን የራሴ ፕሮዳክሽኖች የሙዚቃ ክሊፖች አሉ፣ ማስታወቂያዎች፣ የተለያዩ የተለያዩ ስራዎች አሉ። ነገር ግን እኔና አሁን ስፔሻ ኢንተርናሽናል ካስተዋወቁኝ ስራዎች አንደኛው ፊቸር ፊልም እና ሁለተኛው ሾርት ፊልም አለ። አንደኛው ኦምኒ ፕሬዘንት ይባላል፣ ሌላኛው ሱፐር ነው ይባላል። ሱፐር ነው የሚባለው ፊልም የዛሬ ሶስት ዓመት አካባቢ የሰራሁት ፊልም ነው። ሶስት ዓመት ሆነው መሰለኝ፣ 2023 ሆነ አይደለም? ሁለት ሺህ ሀያ ላይ ምናምን ያለቀ ፊልም ነው እሱ ነው በቃ ትልቁ ከሪየር ላይ ትልቅ ትርጉም ያለው ስራ ምለው እሱ ምክንያቱም ለኦስካር ሾርት ሊስት ውስጥ የገባ ፊልም ነው ለአካዳሚ ማን ነው ለፌስቲቫሎች ለብዙ ፌስቲቫሎችም የተመረጠ ፊልም ነው እንዲሁም ደግሞ የፔትሪዮን የቺሌ መንግስት ፔትሪዮን ሌተር የሰጠውን ፊልም ነው ፔትሪዮን ሌተር ማለት የእውቅና ወረቀት ምናምን ነገር የሰጠውን ፊልም ነው እና የተለያየ ሰክሰስን ጋርነር ያደረገ ፊልም ስለሆነ በጣም ትልቁ ብዬ የምለው እሱን። እስኪ እስቲ ስለ ሱፐርኖ ንገረኝ። ምክንያቱም ለየት ያለ ነው። የሀበሻ የፊልም ኢንዱስትሪ ውስጥ የምናየው አይነት ፊልም አይደለም። አንድ ሰው አንድ የተዘጋ ክፍል ውስጥ ለየት ባለ ሁኔታ ሆኖ ብዙ ጥያቄዎች ሲጠይቅ፣ በስልክ ሲነጋገር የሚያሳዩ ነገሮች ነው ያለው እና የዛ ፊልም መልእክት ምንድን ነው? እንደዛ አይነት አቀራረብ የመረጥክበት ምክንያት ምንድን ነው? የፊልሙ መልእክት ከሚለው ይልቅ የፊልሙ ዓላማ ብለው ሞር ይቀልቅ የመጀመሪያው መልእክት ስላልሽኝ ያው እሱ የእኔ ዓላማ ነው ያለኝ። ስፔሲፊካሊ ይሄ ነው ይሄ ነው የምለው የሆነ የማስተላልፈው መልእክት ለሁለት አይዲያዎችን መርጅ አድርጌ ነው የሰራሁት እና የፊልሙ ዓላማ የሆነ ወርልድን ኤክስፒሪንስ ተመልካቾች የሆነ ወርልድን ኤክስፒሪየንስ እንዲያረጉት ነው የፈለኩት። አናዘር ሌላ ዓለም ውስጥ ገብተው የመውጣት አይነት አይደለም፣ ከምድራዊ ነገር የሆነ ወጣ ብሎ የሆነ ሌላ ዓለም ውስጥ የማስገባት አይነት የፊልምን ኤክስፒሪንስ ማሳየት ስለፈለኩኝ። ፊልሙን የሰራት የሱ ፊልም የተሰራበት እስታይሉ ካልሹ ጋር የተያያዘ እስታይሉ ልክ ነው፣ ወጣ ያለ ነው፣ ሞር ቀስ ያለ ነው፣ ዘገም ያለ ፊልም ነገር ነው። ልክ ነው። ጥያቄ አለው ብዙ ጥያቄ ያለው ሰውየው የሚያነሳቸው ያላወቃቸው ጥያቄዎች አሉ። ማን እዛ ክፍል ወስዶ እንዳስቀመጠው ምን እንደሆነም ለረዥም ጊዜ ምስጢር ሆኖ ይቆያል። አንዴት የተለየ ክፍል ውስጥ ያለ ሰው እና እንደው ማለት ትዕግስትም ይጠይቃል፣ እንዳልከው ለማየት ለመረዳት። ግን መልእክቱ ብዬ ስጠይቅህ መነሻዬም እሱ ነበረ። አንተ አላማ አልከው እንጂ ስለዚህ አላማው ወይም ጭብጡ ማስተላለፍ የፈለግከው በዛ ገጸ ባህሪ ሊሆን ይችላል። ወይም በዛ መቼት ውስጥ መናገር የፈለግከው ነገር ምን ነበረ? አዎ እኮ ነገርኩሽ። እኔ መናገር የፈለግኩት ምንም ነገር የለም እዛ ፊልም ላይ ነው እያልኩሽ ያልኩት። አላማ ነው ያለው። አላማው ይህንን ጭንቀት ኤክስፒሪየንስ እንድታረጉት ነው። ይህንን አለም ኤክስፒሪየንስ እንድታረጉት ነው እንጂ ሰው እንዲያታርጉ እንዲነው የሚል ምንም መልዕክት የለም ፊልም ከተለመደው ኢትዮጵያ ውስጥ ከተለመደው ገበያ ለየት ያለ ገበያ ይዘህ የምትንቀሳቀስ ይመስለኛል። እንዲሁም ደግሞ ከፈጠራም አንጻር የፈጠራ ነፃነትን የጠበክም ይመስለኛል። ምክንያቱም በተመሳሳይ ሂደት ውስጥ ወይም ደግሞ ገበያ የሚመራው አይነት ስራዎች አይደለም ያቀረብክልን እስካሁን ድረስ እና እንደዚህ አይነት የፈጠራ ነፃነት እንድታገኝ ያደረገ ምንድን ነው? እዚህ ጋር የራሴ የሆነ ሀሳብ አለኝ። ገበያ የሌለው ካርሽን ጋር በተያያዘ ማለት ነው። እኔ ገበያ ያለው ነው። ጀስት ዱዊት ማለት አድርሰው ነው። ቦታው ጋር ስፔሲፊካሊ ለሚሆነው ሰው አድርሰው ነው እንጂ ገበያ አለ፣ እዛ ጋር አልስማምም አንቺ ካርሽ። ምክንያቱም ሁሉም ነገር ሁሉም የምትሰሪው ነገር ሁሉም ሰው ሊወደው አይችልም። ስፔሲፊካሊ የሚወደው ኦዲንስ አለ። አንቺ የምትሰሪው ኦሬዲ ትሰሪና ትጨርሽና እዛ ኦዲንስ ጋር በተቻለ መጠን ለማድረስ መሞከር ማለት የትም ሀገር ብትሄጂ ምንም ምቹ የሚባል ነገር የለም። ኢትዮጵያ ውስጥ የፊልም ኢንዱስትሪ ጋር በተያያዘ የአደገ ኢንዱስትሪ ሊ ያደገ ኢንዱስትሪ የሌለው ገበያ ስለሌለው ተመልካች ስለሌለው የአደገ ኢንዱስትሪ የለው ገበያ የሌለው ደግሞ ያው ሲምፕሊ ጊዜው ተቀይሯል። አሁን በጣም ከባድ ጊዜ ነው ለፊልም ሰሪም ለኢትዮጵያም ሳይሆን ጫገር እንዳለ ለይብን ለትላልቆቹም ስቱዲዮች ከባድ ጊዜ ነው። በተለይ ከዩቲዩብ ጋር ከቲክቶክ የተለያዩ እነዚህ ስትሪሚንግ የምትሏቸው በጣም ብዙ የኢንተርቴንመንት አማራጮች የሞላበት ጊዜ ነው። እና ሁለት ነገር ነው ያልኩሽ። አንደኛው ልክ ነው፣ የተመቻቸ ነገር የለም። ግን እዛም ቢሆን ዘ ሴንቲንግ ነው እዚህ ልዩነቱ፣ ኦልሬዲ ኢንዱስትሪ የለም። ከዛ በተረፈ ግን ሌላኛው ደግሞ አድቫንቴጅም ደግሞ አለ። አሁን በዚህ ጊዜ ትልቁ አድቫንቴጅ ምንድን ነው? አሁን ጊዜው ማንኛውም ሰው ሰርቶ ኮምፒት ማድረግ የሚችልበት ደግሞ ትልቅ ኢንተርኔት የሚባለው ነገር መጡ። አንተ አሁን ምን እየሰራህ ነው? በቀጣይስ ምን ለመስራት ነው የምታስብ? በቀጣይ የምንሰራውን ስራ የሚሆነው በተለይ ለኢትዮጵያ ክሬታዎችም ሆነ ለኢትዮጵያ ፊልም ሰሪዎች ገበያ እንዳለ መስራት እንደሚቻል እንዲሁም ደግሞ ሰርተህ ማርኬት ማድረግ እንደምትችል ኢንተርናሽናሊ የሚያሳይ አንድ ፊልም መስራት ነው። እያሰብኩኝ እየሰራ ነው ያለን። ያው በጊዜ ይወስዳል። አንዴ ያው ባኬንድ ፎርዝ ይኖራል። አንዴት እነጋገርያለች ምናምን እንደዛ እንደዛ ነው እንግዲህ ያሳካልን ነው የሚባለው። ስለ ቲክቶክ ሳላነሳ ማለፍ አልፈለግኩም። ቲክቶክ እና ዩቲዩብ ላይ ብቅ ብለሃልና እንደ ፊልም ባለሙያ ቅድም የገለጽከው ነገር አለ። ያመጡት ጥቅምም ጉዳትም አለው የራሱ የሆነ የሚያመጣው ነገር አለ ብለሃል እና አንተ እዛ ላይ ስትሳተፍ በምን መልኩ ነው የምትሳተፈው? ለምን ወደዛ ፊትህን ማዞር ፈለግ? እስኪ እሱን ማያይዘ ንገረኝ። ያው አንደኛ በአስፌር ነው በእርግጥ የጀመርኩት እንደዚህ ስፔሲፊካሊ በዚህ በቃ ቲክቶክ ላይ ልጀምር ምናም ብዬ ወይ ምናም የጀመርኩት ነገር ድንገት ነው፣ በአጋጣሚ የሆነ ስሞክር ጥሩ ሪያክሽን ሲሆን ቀጥማበት፣ እንደዛ ነው ነገር ግን ምንድነው ቀጣዩ ሂደት የሚሆነው? ወደዛ አሁን ትሬንዱ ወደዛ እየሄደ ነው። ኦልሬዲ ሾርት ፎርም ኮንቴንት ትልቅ ማርኬት እየሆነ ነው። በተለይ አዲስ ጀነሬሽኑ የሚመጣውም ሲኒማ ቤት የመሄድ ወይም ደግሞ በጣም ረጅም ሎንግ ፎርም ኮንቴንት የማየት እድሉ በጣም እየቀነሰ እየቀነሰ ነው የመጣው። በእርግጥ እኔ ቲክቶክ ላይ ሞር ኮሜዲክ ስታፍ ነው መለቀው፣ ግን ኮሜዲክ ስታፍ ቢሆንም የኤዲቲንግ ግንም አለ የራሱ ማለት፣ ትንሽ ወጣ ባለ አይነት መንገድ ነው የመጣሁት የቴክኖክ አመጣጠ ማለት በዋናነት እኔ የድሮ የሰማቸው ሙዚቃዎች ምናምን ነገር ሚሞሪ ያሉብኝ ሙዚቃዎች እንደ አዲስ ሙዚቃውን ሪሜክ ነው ሚዚክ ቪዲዮ ሪሜክ እንደማድረግ አይነት ነገር እየሰራሁ ያሉት የራስን ክሪኤቲቭ ታች ከትችበት ማለት እና ኦልሞስት እሱ ራሱ ፊልም ሜኪንግ ነው። እሺ፣ እሺ፣ አቤል በጣም ነው የማመሰግነው። እንግዲህ በሌላም ጊዜ የምንጋብዝህ ይሆናል። መልካም የስራ ዘመን እንዲሆንልህ ነው የምመኘው። ለዛሬ ጥያቄዎችን ጨርሻለሁ። አመሰግናለሁ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በአጋቾች ይደርስብናል ያሉት ጥቃት እንዲቆም በሰላማዊ ሰልፍ ጠየቁ። ሰው አግኝተው ከፍተኛ ገንዘብ በመጠየቅ የተጠረጠሩ ስድስት ሰዎች በእስር ላይ እንደሚገኙ የገለጹት ሰልፈኞቹ ፍርድ ቤቱ ጠበቅ ያለ ውሳኔ እንዲሰጥም ጠይቀዋል። ይህንን በደቡብ አፍሪካ የሚገኘው ዘጋቢያችን መላኩ አየለ ተከታትሎታል። ቁጥራቸው የበዛ ኢትዮጵያውያን በሚኖሩበት ጆሀንስበርግ ከተማ ለተቃውሞ ሰልፍ ከወጡ መካከል ያገኘሁት አቶ ብርሃኑ ሙሎሮ የተባለ የከተማዋ ነዋሪ ደቡብ አፍሪካ ውስጥ ተደራጅቶ በእገታ የሰው ገንዘብ የሚመዘብሩ የተደራጁ ቡድኖች አሳቻ ሰዓት እየጠበቁ ሰው እንደሚያግቱ ይናገራል። በዚህ ቦታ እኛ የተሰባሰብነው በዚህ ሀገር ከኢትዮጵያ ተወልዶ ኢትዮጵያውያንን በዚህ ቦታ እያሰቃዩ ላሉት ክድንፕ እያረጉ ሴቶችን ህጻናትን ህጻናትን ህጻን አባቱን እያጣ ነው። እናቱን እያጣ ነው። ለመኖር አቅቶናል፣ አልቻለንም። ስለዚህ በዚህ ቦታ እኛ በጣም አደጋ ላይ ያለ ነው። አሁን ሰው የመውጣት መግባት እድል ተከልክሏል። የሳውት አፍሪካ መንግስት ነጻነትን ሰጥተው ኑሩ ባሉ ሀገር ላይ መኖር አልቻለንም። ብዙዎቹ ደግሞ ከዚህ የተነሳ ሸሽቶ ሀገር ቤት እየገቡ ነው። እኛ ደግሞ እዚህ ያለ ነው። ብዙ ትውልድ አለ። አሁን ግድ ሳንወድም ትናንት ወንድሞቻችን ናቸው ይመለሳሉ ብለን ጠብቀናል። ዛሬ ደግሞ እያንዳንዱን ቤት ላይ አፍኖ በመኪና አፍኖ ወስዶ ብዙ ሚሊዮኖች ብርን በመጠየቅ ድሃም የሆነ ሀብታም ምንም የሌለውንም ሰው እያሰቃዩ ነው ያሉት። ይህንን ደግሞ እኛ ዛሬ ሰው ተናዶ ኢሞሽናል ሆኖ ተናዶ ተነስቶ ይህንን ለመቃወም ሕጻናት ሳይቀሩ ሴቶች ሳይቀሩ ወንዶች ሳይቀሩ እዚህ እንገኛለን። የተባበሩት የኢትዮጵያ ማህበር ማህበረሰብ ማህበር ሊቀመንበር አቶ ዮሐንስ አቢብ በበኩላቸው የዋስ መብት እንዳያገኙ ነው፣ ተገቢውን የሕግ ቅጣት እንዲያገኙ ነ ይሄ ህዝብ እንደሚታወቀው ጅፕን ዘግተን ከጥዋት ጀምረን ሱቃችን ዝግ ነው፣ ሱቃቸው ዝግ ነው። ይሄንን ለማሰማት ነው። ወደዚያ ይመጣል እዚህ ውስጥ ያሉ ስድስቱ ሁለቱ ኢትዮጵያውያን ናቸው። እንዳየ ውስጥ ገብተ ኮርት ውስጥ አይቷል። ሁለቱ ኢትዮጵያውያን ናቸው። እነዚህ ናቸው በቼን እየሰሩ ያሉ ያንንን ቼን ለመበጠስ ኢንፎርሜሽናቸውን መረብ ለመበጠስ ይሄ አንድ ላይ ቆሞ የጓስ መብት እንዳያገኙ ቁጣችንን ለማሰማት ነው። እዚ ያለ የደቡብ አፍሪቃ ፖሊስ በዚህ እገታ ውስጥ እጃቸው አለበት በሚል የተጠረጠሩ ስድስት ግለሰቦችን አስሮ ምርመራ እያካሄደ መሆኑን የፖሊስ ቃል አቀባይዋ ብርጋዴር ጄኔራል አታላንዴ ማቴ ለአሜሪካ ድምፅ ራዲዮ ገልጸዋል። የተያዙ ሰዎችን ዜግነታቸውን አላውቅም። ዕድሜያቸውን በተመለከተ ለጊዜው አላውቅም፣ ነገር ግን ስድስት ተጠርጣሪዎች ተይዘዋል። ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። በእስር ላይ ይቆያሉ። በሚቀጥሉት ቀናቶች ችሎት ይቀርባሉ። ፖሊስ የዋስትና መብት እንዳይሰጣቸው ጠይቋል። ብዛት ያላቸው የእጅ ስልኮችና ተሽከርካሪዎች ከጠርጣሪዎች እጅ መያዙን የተናገሩት ቃል አቀባዩ ተደራጅተው እገታውን የሚፈጽሙት የወንጀል ቡድኖች ከንግዱ ማህበረሰብ ላይ ከፍተኛ ገንዘብ እንደሚጠይቁ ገልጸው፣ ለሚታገቱ ቤተሰቦች የምንመክራቸው ችግሩ ሲከሰት ወዲያውኑ ለፖሊስ ማሳወቅ እንዳለባቸው ነው ብለዋል። ፖሊስ ቃል ያቀባ የታሳችን ዜግነት ለመግለጽ ፈቃደኛ ባይሆኑም ተጠርጣሪዎች ፍርድ ቤት በቀረቡበት ዕለት አራቱ ደቡብ አፍሪካውያን፣ ሁለቱ ደግሞ ኢትዮጵያውያን መሆናቸውም ታውቋል። ኢትዮጵያውያን ድምፃቸውን ለማሰማት አደባባይ ወጥተዋል። የእርስዎ አስተያየት ምንድን ነው? ተብሎ የተጠየቁት የፖሊስ ቃል አቀባዩዋ ለሕዝቡም ለማህበረሰቡም ለእያንዳንዱ ማረጋገጥ የምፈልገው የደቡብ አፍሪካ ፖሊስ በዚህ ጉዳይ ቁርጠኛ ነው። ከ139 በላይ ተጠርጣሪዎችን ከመላ ሀገሪቱ በቁጥጥር ስራ ውለናል። 80 የሚደርሱቱ በፖሊስ እስር ቤት ይገኛሉ። በዌስተርን ኬፕ፣ በሃውቴንግ፣ በኳዙሉ ናታን፣ በኤስተርን ኬፕ እና በሌሎች የተደራጁ የአጋች ቡድኖች የመለየት ስራ እያከናወነን ነው። አንድ ባንድ እያሰር ናቸው ነው። ደቡብ አፍሪቃ ለወንጀለኞች መደበቂያ ወይም የመጫወቻ ሜዳ አትሆንም። የፈለገውን ጊዜ ይፍጭ፣ አንድ በአንድ እንይዛቸዋለን ብለዋል። በማዕከላዊ ጆሃንስበርግ ከፍተኛው ፍርድ ቤት ችሎት ቁጥር ዘጠኝ ዛሬ በዋለው ችሎት የስድስቱን ተጠርጣሪዎች የዋስ መብት የከልክሎ በእስር ላይ እንዲቆዩ አዟል። ከሁለት ወራት በኋላ እንደሚቀርቡም ትእዛዝ ሰጥቷል። ለአሜሪካ ድምጽ ራዲዮ መላኩ አየለ ደቡብ አፍሪቃ ጆሃንስበርግ። አስከትለን ደግሞ በአፍጋኒስታን ነው የምናመራው። በዛ ሴቶች መማር በተከለከሉበት ሁኔታ ውስጥ የሕክምና ባለሙያ መሆን ህልም የያዘች ወጣት ነው የምናስተዋውቃችሁ። ሀብታም ስዩም ይቀጥላል። በሀገር ውስጥ ተቋማት ጥናት መሰረት በፓኪስታን ታርፓርከር ግዛት ከሚገኙ ስልሳ የሕዝብ ትምህርት ቤቶች መካከል ሴቶችን የሚያስተናግዱ ሰባቱ ብቻ ናቸው። ፑሽፓ ካይታረም እድሉን ካገኙ ተማሪዎች መካከል አንዷ ናት። የትም ቦታ ተንቀሳቅሰው የማያውቁ በርካታ ሴት ልጆችን አውቃለሁ። የተለመዱ ተግባራትን በቤታቸው አካባቢ እንዲሰሩና ምግብ ብቻ እንዲያበስሉ ይነገራቸዋል። ለህልማቸው መፋለም አይችሉም። ማለም እንደሚችሉ እንኳን አያውቁም። ፑሽፓ ከቤተሰቦቿ ሁሉ ለከፍተኛ ሁለተኛ ደረጃ ትምህርት የደረሰች ብቸኛ ሴት ናት። አብዛኛውን ድጋፍ የምታገኘው ከአባቷ ነበረ። የአባቷ ድንገተኛ ሞት ግን ትምህርቷ እንድታቋርጥ ሊያደርጋት ተቃርቦ ነበረ። አባቴ ትምህርቴን እንድከታተል ይፈልግ ነበር። አባቴ ከሞተ በኋላ አጎቴ የሆነ ቀን ማግባቴ እንደማይቀር፣ ለትዳር ደግሞ ትምህርት እንደማያስፈልግ በመጥቀስ ትምህርቱን እንዳቆም ሀሳብ አቅርቦ ነበር። እኔ ግን ምን ያክል ለመማር አባቴ ሐኪም እንድሆን ያለውን ሕልም ለማሳካት እንደምፈልግ እንዲያውቁ አደረግኩ። መምህሬ ደግሞ በትምህርቴ መልካም ውጤት እያመጣሁ እንደምገኝ ለቤተሰቦቼ ከነገራቸው በኋላ ወንድሜ ትምህርቴን መቀጠል እንዳለብኝ ወሰነ። በየቀኑ ፑሽፓ ወንዶችና ሴቶች ወደሚማሩበት ትምህርት ቤት ለመድረስ የሁለት ኪሎ ሜትር ጉዞ ታደርጋለች። ሳይን ሳመር ይህንን የወንዶች ብቻ የነበረ ትምህርት ቤት በ2012 የአውሮፓውያኑ ዘመን ልጃቸው ዳርሻና ወደዚህ ትምህርት ቤት በማምጣትና ስድስተኛ ክፍል በማስገባት ትምህርት ቤቱ የጋራ መማሪያ እንዲሆን አድርገዋል። አሁንም በዚህ ትምህርት ቤት ያገለግላሉ። የእርሳቸው ልጅ ዳርሻና ወደዚህ ትምህርት ቤት ከተቀላቀለች ከጥቂት ጊዜያት በኋላ በእባብ በመነደፏ ሕይወቱ አልፏል ይህ ክስተት በአካባቢው ያሉ ሴት ተማሪዎችን የማስተማር ተልእኮ መምህሩ እንዲያነግቡ አድርጓቸዋል ዛሬ ላይ ከሶስት መቶ ወንድ ተማሪዎች ጎን ለጎን መቶ ሴት ተማሪዎች በዚህ ስፍራ ትምህርታቸውን ይከታትላሉ ራማቻንድ ሲቫኒ ማልናሆር ቬራ የተባለው ከፍተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው tell the parents that we will support them in every way to educate their girls whatever problem they may face ነገር እገዛ ፑሽፓ ከቤተሰቧ ብቸኛው የከፍተኛ ሁለተኛ ደረጃ ምዕራፍ ላይ የደረሰ ሰው ናት። በስኬቷ አኮርታለች። ባልማር ወይም ይሄ ትምህርት ቤት እዚህ ባይገኝ ኖሮ መማር እንዳልቻሉት፣ መብታቸውን እንደማያውቁት፣ በሕይወት ውስጥ የቱ ትክክል የቱ ደግሞ ስህተት መሆኑን እንዳልተረዱት ሴቶች እሆን ነበር። እነሱ ተሰቃይተዋል። ፑሽፓ በቤተሰቧ ድጋፍ የቤታቸው የመጀመሪያዋ ሴት ሐኪም ለመሆንም አልማለች። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤደን ገረመው ከአሜሪካ ድምፅ ባለሙያዎች ጋር እሰናበታችኋለሁ። ጤና ስጥልን።